ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የኛ ጥያቄ ምንድን ነው? ሬዲዮ ላይ በተወላጆቿ ብቻ ሳይሆን አቅም ባለው አረ ቺን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይዘን ላይ ይኔ ብሄር ነው ይኔ ጎሳ ነው ይህ የሰፈር ልጅ ነው በማይል ሰው ትተዳደ ነው። የኛ ጥያቄ ሳተናው። የተባለው የሬዲዮ ዳዋ ወጣቶች ማህበር ሊቀመንበር ሲሳይ አየለ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በደቡብ ክልል አማሮ ወረዳ ሁለት አርሶ አደሮች በኦሮሞ ነጻ አውጪ ግንባር ኦነግ ታጣቂዎች መገደላቸውንና አንዱ አርሶ አደር መቁሰላቸውን የአካባቢዎች ነዋሪዎች ይናገራሉ። የኦነግ ሊቀመንበር አቶ ዳውድ ኢብሳ በበኩላቸው ስለ ተባለው ጥቃት መረጃ የለኝም ይላሉ። ሙሉ ዘገባውን በመጽሔት ክፍለ ጊዜ እናቀርባለን። አሁን የዕለቱ ዋና ዋና ርዕሶች፣ በሱዳን ፕሬዚደንት ኦማር ሐሰን አልበሽር ላይ የተነሳው ተቃውሞ እንደቀጠለ ቢሆንም ውጥረቱ የበዛባቸው መሪ መንግስታቸውን እንዲያጠናኩርላቸው ያሰቧቸው የተባሉ የዲፕሎማሲ ድጋፎችን ለማግኘት ወደ ቃጣርና ግብጽ ተጉዘዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱ ድንበር ግንብ ለመገንባት የሚያስችል ስምምነት ያቀርባሉ የሚለው ግምታቸው ከ50 ከመቶ ያነሰ መሆኑን ገልጸዋል። ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ፣ በጋዜጦችና ጤና በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ የተሰናዱ ቅንብሮች ይዘው በሁለተኛው አጋማሽ ጠብቋቸዋል። በዚሁ በሁለተኛው አጋማሽ የፌዴሬሽን ምክር ቤት በክልሎች መካከል የሚፈጠረውን የወሰንና የማንነት ጥያቄዎች በሰላማዊ መንገድ ለመፍታት ሲገባው በአማራ ክልል በህጋዊ መንገድ የቀረበ ማንነት ጥያቄ የለም ብሎ መደምደሙ በአማራና በትግራይ ክልሎች መካከል አላስፈላጊ ውዝግብ እንዲፈጠር እያደረገ ነው የሚለውን ጨምሮ በሁለተኛው አጋማሽ ጠብቋችኋል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ጥር 20 2011 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደና አዳነች ተሳይንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱ ድንበር ግንብ ለመገንባት የሚያስችል ስምምነት ያቀርባሉ የሚለው ግምታቸው ከአምሳ ከመቶ ያነሰ መሆኑን ገልጸዋል። በሁለቱም የምክር ቤት ወገን ያለው ተደራዳሪዎች ቡድን በጣም ጥሩ ሰዎች አሉ ነገር ግን ግንቡን ለመገንባት ካቀድኩት አምስት ነጥብ ሰባት ቢሊዮን ዶላር ያነሰ ገንዘብ የምቀበል አይመስለኝም፣ ሲሉ ትላንት ዎል ስትሪት ጆርናል ለተባለው ጋዜጣ ተናግረዋል። ለግንቡ የሚያስፈልገው ገንዘብ ካልተመደበላቸው በስተቀር ሌላ የመንግስት መስሪያ ቤቶች መዘጋት ጉዳይ አማራጭ ነው ብለዋል። የምክር ቤት ውሳኔ ሳያስፈልጋቸው ግንቡን ለመገንባት እንዲችሉ ብሔራዊ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉም ጠቁመዋል። ዲሞክራቶች እንዲህ አይነቱን አዋጅ በፍርድ ቤት ሊከራከሩበት እንደሚችሉ ተገልጿል። ራሳቸውን የቬኔዙዌላ ጊዜያዊ ፕሬዚዳንት አድርገው የሰየሙት የተቃዋሚዎች መሪ ዋንጓዶ በያዝነው ሳምንት የሁለት ቀናት የተቃውሞ ተቃውሞ እንቅስቃሴ እንዲካሄድ ጥሪ አቅርበዋል። የሀገሪቱ ወታደራዊ ኃይል ፕሬዚዳንት ኒኮላስ ማዱሮን እንዲተካ ተካ መቀስቀሱንም ቀጥለዋል። የሀገሪቱ ወታደራዊ ኃይል ከህዝብ ጎን እንዲቆም ጥሪ ለማቅረብ የአገሪቱ ህዝብ በመጪው ረቡዕ እኩለ ቀን ላይ የሁለት ሰዓታት ሰላማዊ ሰልፍ እንዲያካሄድ ሲሉ ነው የጠየቁት። በመጪው ቅዳሜ በአገሪቱ ዙሪያ በዓለም ደረጃ ያሉ ደጋፊዎቻቸውን ጨምረው የተቃውሞ ሰልፎች እንዲያደርጉም ጓዶ ጥሪ አቅርበዋል። የአውሮፓ ህብረት በቬኔዙዌላ አዲስ ምርጫ እንዲካሄድ ያቀረበውን የጊዜ ገደብ የሚያበቃበት ዕለትም ይሆናል። አንድ ከፍተኛ የሩሲያ ዲፕሎማት አፍጋኒስታን ያሉት ተዋጊ ኃይሎች ተገናኝተው የሰላም ንግግር እንዲያደርጉ ለመጣር ፓኪስታን ገብተዋል። በአፍጋኒስታን ልዩ የሩሲያ ፕሬዚደንት ልዑክ ዛሚር ካቡሎቭ ናቸው ኢስታንቡል የገቡት። የአፍጋኒስታን ኃይሎችን ለማስታረቅ የሚደረገው ጥረት ልዩ የዩናይትድ ስቴትስ ተወካይ ዛልማይ ካሊል ዘድ ከታሊባን ተወካዮች ጋር ባለፈው ሳምንት ቃጣር ሲነጋገሩ ቆይተዋል። በዩናይትድ ስቴትስና በታሊባን መካከል በመካሄድ ላይ ያለውን ንግግር ያስተባበረችው ፓኪስታን መሆኗን ገልጻለች። የቱርክ የውጭ ጉዳይ ሚኒስትር የሳውዲ ተወላጅው ጋዜጠኛ ጀማል ሀሾግጂን አገዳደል አስመልክቶ ከሚመረምረው የተባበሩት መንግስታት ድርጅት የሕግ ጉዳዮች አዋቂ ጋር ዛሬ ተገናኝተው ተነጋግረዋል። ቱርክ ዓለም አቀፍ ምርመራ እንዲካሄድ እየጠየቀች ነው። የመንግስታቱ ድርጅት ልዩ ምርማሪ አግነስ ኮልማርድ እስከ ቅዳሜ ድረስ በቱርክ በመቆየት የኢስታንቡል ዋና አቃቤ ሕግ ከሚገነቧቸው ባለስልጣናት ከሚገኙባቸው ባለስልጣናት ጋር ተገናኝተው ይነጋገራሉ ተብሏል። ኮልማርድ ቱርክ ካለ የሳዑዲ አረቢያ አምባሳደር ጋር ለመነጋገርና ምርመራውንም ለማካሄድ ሳዑዲ አረቢያ ጭምር ለመሄድ ላቀረቡት ጥያቄ የሳዑዲ ባለስልጣናት ምላሽ ሰጥተው እንደሆነ እስካሁን ማረጋገጫ አልተገኘም። አድማጮች፣ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የረጅም ጊዜ የፕሬዝደንት ትራምፕ ወዳጅና አማካሪ የሆኑት ሮጀር ስቶን ከልዩ ካውንስል ሮበርት ሙለር ጋር ሊተባበሩ እንደሚችሉ ትላንት ፍንጭ ሰጥተዋል። ሮበርት ሙለር ዩናይትድ ስቴትስ ውስጥ ከሶስት ዓመታት በፊት በተደረገው ፕሬዝዳንታዊ ምርጫ ዘመቻ ወቅት ሩሲያ እጇን አስገብታ እንደሆነ እየመረመሩ መሆናቸው የሚታወቅ ነው። ስቶን ከትራምፕ የምርጫ ዘመቻ ጋር በተያያዘ ዋሽተዋል፣ የምርመራውን ሂደት ለማሰናከልና በምስክሮች ተግባር ውስጥ ለመግባት ሞክረዋል የሚሉ ክሶች ባለፈው ሳምንት ተመስርተውባቸዋል። ትላንት ኤቢሲ ለተባለው የቴሌቪዥን ጣቢያ ሲናገሩ ታዲያ ከሚውለር የምርመራ ግንብ ተግባር ጋር ምን ያህል ሊተባበሩ እንደሚችሉ የሚወስኑት ከጠበቆቻቸው ጋር ከተነጋገሩ በኋላ መሆኑን ገልጸዋል። የትራምፕ አስተዳደር ለፑቲን ቅርብ ነው ከሚባለው ከኦሌግ ዴሪፓስካ ጋር በተያያዙ ኩባንያዎች ላይ ተጥሎ የነበረውን ማዕቀብ አንስቷል። ዲሞክራቶች ማዕቀቡ እንዳይነሳ ሲገፉ ቆይተዋል። ዴሪፓስካ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተባባሪ እንደሆኑም ተገልጧል። ዲሞክራቶችና በርካታ ሪፐብሊካውያን የሩሲያ ግዙፍ የዓለም ኩባንያ የእሱ አካል የሆነው ይህ ድርጅት ኩባንያዎች በዴሪ ፓስካ ቁጥጥር ስር ናቸው ይላሉ። የዩናይት ስቴትስ የገንዘብ ሚኒስቴር ግን ዴሪ ፓስካ በነኚ ኩባንያዎች ላይ የነበራቸው የአክሲዮን መጠን ቀንሰዋል ነው የሚሉት። አቆመዋል ቁጥጥራቸውንም አቁመዋል ሲሉ ትላንት ገልጸዋል። በመጨረሻም አድማጮች በሱዳን ፕሬዚደንት ዑመር አል አልበሽር ላይ የተነሳው ተቃውሞ እንደቀጠለ ቢሆንም ውጥረት የበዛባቸው መሪ መንግስታቸውን እንዲያጠናክሩላቸው ያሰቧቸው የተባሉ የዲፕሎማሲ ድጋፎችን ለማግኘት ወደ ቀጣርና ወደ ግብፅ ተጉዘዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ተጨማሪ ይዟል። ሰለሞን አባተ ያቀርበዋል። ፕሬዚደንት ኦማር ሐሰን አልበሽር ትናንት ካይሮ ላይ ንግግር አድርገው ነበር። እናም ሀገራቸውን የዋጣትን ዐመፅና ተቃውሞ የዛሬ ስምንት ዓመት አካባቢ ተቀስቅሶ ለብዙ መሪዎች ከየመንበረ ሥልጣናቸው መወገድ ምክንያት ከሆነው የአረብ መነሳሳት ወይም የአረብ አብዮት ጋር አመሳስለውታል። ተቃዋሚዎቹ ያንን ሁኔታ ሱዳን ውስጥ መፍጠር ወይም ገልብጠው መድገም ነው የሚፈልጉት ብለው፣ አልበሽር ከአንድ ወር በላይ ያስቆጠረው የሀገራቸው መነሳሳት ከተጫረ አንስቶ አልበሽር ግብፅን ለሁለተኛ ጊዜ መጎብኘታቸው ነው። አልበሽር ወንበራቸው እየተነቃነቀ ከመሰላቸው ምናልባት ድጋፍ እየፈለጉ ሳይሆን አይቀርም ብለዋል። የዋሽንግተኑ ሐሳብ አብላዮች ቡድን ቻታም ሃውስ ባልደረባ አህመድ ሰልማን ሱዳን ያለችበት ሁኔታ አንድ ቦታ ላይ ሲደርስ የሚበላሽ ከሆነ ከምዕራቡ ጋር ያላትን ግንኙነት እንደያዘች ከሩሲያም ጋር ሚዛን ለመጠበቅ ስትል መገናኘት ጀምራለች። ፕሬዝዳንት በሽር በውጭ ግንኙነቶቻቸው ላይ ብዙ ጊዜ የተጨበጠ ፍሬ ያለው አይነት እንዲሆን ነው የሚፈልጉት። ስለዚህ አሁንም ምናልባት ክፉቅም ቢመጣና አንዱ ወገን ቢከዳቸው ሌላኛው ላይ ለመንጠላጠል እንዲችሉ መሰረተ ሰፊ የሆነ ግንኙነት ነው እያጠናከሩ ያሉት። የሱዳን ተቃውሞ እንቅስቃሴዎች የተቀሰቀሱት በነዳጅና ሌሎችም የዕለት ተዕለት አስቤዛ ላይ ድንገት የተቆለለው የዋጋ ንረት በፈጠረው ቁጣ ነበር። እስካሁን ባለው የተቃውሞ ጊዜ አርባ ሰው በመንግስቱ የጸጥታ ኃይሎች ተገድለዋል ሲሉ ዓለም አቀፍ የመብቶች ተሟጋቾች ቢናገሩም መንግስቱ ራሱ ግን ወታደሮች ወታደሮቹ 29 ሰው መግደላቸውን ነው በይፋ የሚያምነው። የፖለቲካ መፍትሄ ፈጥኖ ካልተገኘ ሁኔታዎች ወደ ባሰ ቀውስ ሊያዘቅቱ እንደሚችሉ የአምነስቲ ኢንተርናሽናል የሱዳን ጉዳዮች መርማሪ አህመድ አልዙቤር አስጠንቅቀዋል። ምንም እንኳ የጸጥታ ኃይሎቹ ሰውን በጅምላ እያፈሱ ማሰራቸውን የሀገሪቱ መገናኛ እየዘገቡ ቢሆንም እርምጃው ተቃውሞውን መግታት አልቻለም። በብዙ የሀገሪቱ ክፍሎች እየተስፋፋ መሆኑ ታውቋል። ከዚሁ መስፋፋትም ጋር የጸጥታ ኃይሎቹ ጠንካራ የተባለ የማሳደድና የመበተን እርምጃዎችንም እንደዚሁ እያስፋፉ ናቸው። ይህ በእንዲህ እንዳለ ሚስተር አልበሽር ተቃዋሚዎችና የታጠቁ ኃይሎች ሀገራቸውን ለማተራመስ እና አካባቢውንም ውድቀት ውስጥ ለመክተት ወይም ቀውስ ውስጥ ለመክተት እየጣሩ ናቸው ብለዋል። የቻታም ሐውሱ ሶሊማን በማከል እንደሚሉት የሱዳን ሁኔታ በአካባቢው ካሉ አንዳንድ የፖለቲካ ፍጥጫዎች ጋር ተመሳሳይ ሳይሆን አይቀርም፣ ወደዚያም ሳያዘግም አይቀርም እያሉ ነው። ን ሶሊማን የሚሉት እንደዚህ አይነት ሁኔታዎችና ተምሳሊቶች በአካባቢው ባሉ በተለያዩ ሀገሮችም ውስጥ ወዳሉ ሁኔታዎች ሊወስዱ እንደሚችሉና በቅርብ ያለችው ኢትዮጵያንም የሚመስል ሊሆን እንደሚችል እየተናገሩ ነው። በተለይ በቅርቡ ያለውን ሁኔታ የኢትዮጵያን የቀውስና የተቃውሞ ሁኔታ ሲያነሱ ይሁን እንጂ አልበሽር አሁን ለጊዜው ጠንካራ ይዞታ እንዳላቸው የሚናገሩት ሶሊማን ሁኔታዎች ወደዛ አይነት አዝማሚያ ለመሄድ ጥቂት ጊዜ ሊወስዱ እንደሚችሉም እያሳሰቡ ነው። አልበሽር ሱዳንን በመፈንቅለ መንግስት መንበሩን ከተቆናጠጡ ወዲህ ለሰላሳ ዓመት እየገዟት ናቸው። አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችኋችሁ አሉላ ከበደና አዳነች ፍሳሐየንን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ የፌዴራል መንግስት አመራሮች የድሬዳዋ ነዋሪዎችን በከተማዋ ወቅታዊ ሁኔታ ዙሪያ እያወያዩ ነው። የጠቅላይ ሚኒስትሩ አማካሪ አቶ ተፈራ ደርበውና አቶ መለስ ዓለም በመሩት መድረክ ላይ ነዋሪዎች አሉ ያሏቸውን ጥያቄዎች አንስተው መግባባት ላይ መድረሳቸውንም ተሳታፊዎች ለአሜሪካ ድምፅ ገልጠዋል። በተያያዘም በመቶዎች የሚቆጠሩ ወላጆች ልጆቻቸው ይፈቱላቸው ዘንድ ፖሊስ መምሪያውን መጠየቃቸውንና መምሪያውም ተጠርጣሪዎች ተጣርተው መፈታት አለባቸው በአፋጣኝ ይፈታሉም ሲሉ ገልጸውልናል፣ ይላሉ። አዲስ ቸኮል ነው ዝርዝሩን የያዘው። ለመገናኛ ብዙኃን ዝግ የነበረው የነበረውና የፌዴራል አመራሮች ከከተማ ነዋሪዎች ጋር በተወያዩበት መድረክ ላይ ከመልካም አስተዳደር አርባ አርባ ሀያ ና ከታሰሩ ልጆች ጋር የተያያዙ ጥያቄዎች ተነስተው ውይይት መደረጉን ተሳታፊዎች ለቪኦኤ ተናግረዋል። ሳተናው የድሬዳዋ ወጣቶች ማህበር ሊቀመንበር ሲሳይ አየለም በስብሰባው ስለተነሱ ሀሳቦች እንዲህ ብሏል። አንደኛ ይህ አርባ አርባ ሀያ የሚባለው ቀመር አፓርታይድ ስርአት ነው የማህበረሰቡን የፍትሃዊ ተጠቃሚነት የዜጎችን እኩል ተጠቃሚ ያገለል በቃ አግላይ የሆነ ስርአት ነው ና እሱ ፈርሶ ማለት እንደ ማንኛውም ዜጋ እኛ ተወልደን ባደግንበት ሀገር ላይ እንደ ማንኛውም ዜጋ እኩል የመጠቀም መብት ሊኖር ይገባል። እኛ ኦሮሞ ግዛት፣ ሶማሌ ግዛት፣ አማራ ግዛ፣ ትግሬ ግዛ አይደለም። በሜሪቲውን ነው። በቃ ማንም የሚችል ሰው ሀገሪቷን ማስተዳደር ብቁ የሆነ ሰው ሰው ሀገራችን ማስተዳደር ይችላል እንጂ አሁንም የእኛ ጥያቄ ብሄርተኝነት ጥያቄ አይደለም። ለምን ሶማሌ ገዛኝ ለምን ኦሮሞ ገዛኝ አይደለም። አሁንም የእኛ ጥያቄ የእኛ ጥያቄ ምንድነው? ድሬዳዋ ላይ በተወላጆቿ ብቻ ሳይሆን አቅም ባለው ማለት ይህቺን ሀገር ማስተዳደር የሚችል ሁሉንም ዜጎች እኩል ባይ ይ ይሄ ኔ ብሄር ነው ይሄ ኔ ጎሳ ነው ይሄ የሰፈር ልጅ ነው በማይል ሰው ትተዳደር ነው የእኛ ጥያቄ። አሁንም ወደፊት የምጠይቀው ይሄ ጥያቄያችን ነው። ስብሰባ ላይ የአድባር ባያ የሚባለው ስራ ምን ያህል ኮራፕሽን በሀገሪቷ ላይ እንዳያስፋፋ፣ ሌላ ደግሞ የአቅም ማለት አለት ብዙ እቅሮች ይታቀዳሉ እነዛ ነገር አቺፍ የማይገዱበት አሁን አንደኛው የዚህ አድባር ባያ ችግር መሆኑ ረብሻው የመጣው እኩልነት ተጠቃሚነት ማቀት ነው በዚህ ባርባር ላይ ስርዓት ሙሰኞች መስተዋል፣ ሰፈር ተሽጧል፣ የመምህራን ጥያቄ አልተመለሰም። ይህ ስርዓት ምንም ነገር የጠቀመ የለም፣ አገሪቷን ወደ ኋላ ላይ ያስቀራል። የፌዴራል አመራሮች አስቀድመው ካስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸው እንደተናገሩ ተሳታፊዎች ገልጸዋል። የድሬዳዋ መምህራን ማህበር ሊቀመንበር የሆኑት አቶ አበበ እንዲህ ይላሉ። ያለውን አጠቃላይ ነገር ከሰሙ በኋላ ያሉት ነገር ባጭሩ ይሄን ሁሉ ከእናንተ የሰማ ነው አለ፣ ከሌሎችም የሰማ ነው አለ። በአጠቃላይ ይሄ ለዚህ ሁሉ ተጠያቂ የከተማ አስተዳደሩ ሲመሩ የነበሩ አካላቶች ናቸው ብለዋል። ስለዚህ ወደፊት ለምንወስደው እርምጃ አሁን ባለው ተሰከነ ሁኔታችሁ እናንተም ተባበሩ የሚል ነው። ከዚህ ውጭ ሁሉም ተሰብሳቢ በአቋም ደረጃ የገለጸው ምንድን ነው፣ መንግስት በቁም እያሉ ችግር ፈጣሪዎችን አጣርተን እናስራለን ብሎ ይናገራል። አዲስ የመጣው መንግስታችን እኛ የምንደግፈው ነው፣ ፐርሰናሊ ምደግፈው ነው፣ መቶ ፐርሰንት የምደግፈው ነው። ይህን ራሴ የምሰዋለት ነው አሁን። ምክንያቱም ወደ ኋላ መመለስ ብ የሌለበት በዚህ ሁኔታ እያለ እዚህ ግን አስረው ነው እያጣሩ አስረው ነገር ስለዚህ አሁን የታሰሩ ልጆች ሰላማዊ ክልሴዎች እንጂ ሁከት የፈጠሩ አይደለም። ስለዚህ ያለምንም ቅድመ ሁኔታ መፍታት አለባቸው የሚለው ላይ ሁላችንም ተስማምተማት፣ እንሱ ይሄንን እናደርጋል። የፌዴራል አመራሮች አስቀድመው ከአስተዳደሩ አመራሮች ጋር ውይይት እንዳደረጉና እየቀረቡ ያሉ ቅሬታዎችም ተገቢ መሆናቸውን እንደተናገሩ ተሳታፊዎች ገልጸዋል። የአሁኑን ሳምንት የከተማዋን ሰላምና መረጋጋት ቀድሞ ወደነበረበት ለመመለስ እንደሚሰሩና ከቀጣይ ሳምንት ጀምሮ ግን ለዘላቂ መፍትሔ እንደሚንቀሳቀሱ እና አቶ ተፈራ መናገራቸውን ከተሳታፊዎቹ ሰምተናል። በተያያዘ ዜና ሁለት መቶ ገደም የሚሆኑ ወላጆች የድሬዶ አስተዳደር ዋና ፖሊስ መምሪያ ወደሚገኝበት ቦታ ሄደው ልጆቻችን ይፈቱ ሲሉ ጥያቄ አቅርበዋል። ለጥያቄ ወደ መምሪያ ከሄዱት መካከል ያናገርኳቸው ወይዘሮ ትዕግስት እንዲህ ይላሉ። ደካማ እናቶች ልጆቻቸው የተያዙባቸው ልጅም ማቀበል የማይችሉ በሽተኞች አካለ በቃ ሁሉም ነገር ደካማ በጣም በቃ እኛ የጎቻት ልያባበልም ው ይህ ልጆቻችን ለእኛ በጣም ከኛ ሰፈር ያ መምሪያ ማለት በጣም ሩቅ ነው። ያንን ሁሉ መንገድ ፀሐይ እና አቧራ እየጠጡ ነው ሄደው። ያው የተወሰነ ሰው ይግባ ነው ያሉት። አስር ሰው አስገብተው ነበረ። ከገቡት ሰዎች የተረዳነው ነገር ያው እነሱ የሚያውቁትም ችግር አለ፣ የማያውቁትም ችግር አለ። ለምሳሌ በራችን መገንጠሉ፣ ጥይት በሰው ላይ መተኩስ አቁም ነበረ። አስረዳናቸው። እኛ የያዙ ነው ያለው እንጂ ተኩሱ አላልንም። በር ገንጥሎ አላልንም። ውሃ ስንጠይቅ ጥይት ጠጡ እንደተባልን አስረዳናቸው። ልጆቹም ያው እየተጣራ እንደ ደረጃው እንደ ወንጀላቸው እየተጣራ በዛሬ እለትና በነገው እለት እንደሚፈቱልን አስረድተዋል። እንደዛ በሌሊት በራችን እየተሰበረ ልጆቻችን እየታፈሱ ነው የሚለው ቅሬታ በተደጋጋሚ የሚሰማ ነው። በትላንትናው እለት ለመገናኛ ብዙኃን ጋዜጣዊ መግለጫ የሰጠው ጊዜያዊ የጸጥታ ጥምር ኮሚቴ አባል የሆኑት የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር ጌታቸው አስረስ በዚህ ረገድ ለሚቀርበው ቅሬታ እንዲህ ብለዋል። ብዙ እንደዚህ አይነት ነገር በብዛት እኔ አልሰማውም፣ ግን ምሽት ላይ በየቦታው እሳት እኔ ራሴ እየዞርኩ ጎማና እሳት ሳጠፋ ነው ምሽቱን በዛን ጊዜ ግን እያሳደድን እየገቡበት እየተገባ ሰው ሲያዝ እንደነበረ መረጃ አለ። ከዛ ውጭ ዝም ብሎ ሆን ብሎ ምሽት ጠብቆ ለመያዝ የተደረገ እንቅስቃሴ የለም። ግን አስቸኳይ ጊዜ አዋጅ ባይታወጅም የሰራዊቱ ከተማውን በቁጥጥር ስር ባደረገበት ሰዓት ሕገወጥ ሰዎችን ሊይዝ ይችላል። ዞሮ ዞሮ ግን አሁን ባለን ተጨባጭ ሁኔታ ሌሊት፣ በተለይ የዛለት ሌሊት ሌሊቱን ሙሉ ነው እሳት ሲነድ ነበር። ሌሊቱን ሙሉ የእሳት አደጋ መኪና ፉዞ ሆኖ ኤርፖርቱ ድርጅት ካለስራቸው አዳር እንዲያድሩ በግድ አስገድደን ነው ያሳደር ናቸው። በየመንገድ ላይ ጎማ እየጫን ስንገባ ነው ያደር። ምናልባት ዛሬ በሌሊት ነው አብዛኛውን የተነሳው። አሁንም ድንጋይ መዝጋት ዛሬም ነበር ሙከራዎች ነበር። መቶ ፐርሰንት ተረጋግቷል ማለት አይቻልም። ዞሮ ዞሮ ግን የተባሉ ሰዎች ቶሎ ብሎ ለህግ የሚቀርቡትም ለህግ መቅረብ አለባቸው። ሌላውን በምክርና በእንትን የሚለቀቁ በዚህ አይነት ይሄዳል ብለን ነው የምናስበው። በሌላ በኩል ዛሬ እስከ ምሽት ድረስም የአስተዳደሩ ከፍተኛና መካከለኛ አመራሮች የከተማዋን ሰላም ቀድሞ ወደነበረበት ለመመለስና ሁሉም ተቋማት የሚጠበቅባቸውን በአግባቡ ተወጠው የህብረተሰቡን ቅሬታዎች መመለስ እንዲጀምሩ በሚል ስብሰባ እየተካሄደ ነው። የምስራቅ እዝ ምክትል አዛዥ ጄኔራል ተስፋዬ፣ ከንቲባ ኢብራሂም ውስማንና ምክትል ከንቲባ አብደላ አህመድ በመሩት መድረክ ላይ በተለይ ከጸጥታ አንጻር ባሉ ችግሮችና መደረግ በሚገባቸው ተግባራት ላይ ሰፊ ውይይት ተካሂዷል። ድሬዳዋ በአሁኑ ሰዓት በመከላከያ ሰራዊት የምስራቅ እዝ ዋና መምሪያ የሚመራውና የድሬዳ ፖሊስና የፌዴራል ፖሊስ አባል የሆኑበት ጊዜያዊ የጸጥታ ጥምር ኮሚቴ ነው ጸጥታዋን በበላይነት እየመራ ያለው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። በደቡብ ክልል አማሮ ወረዳ ሁለት አርሶ አደሮች በኦሮሞ ነጻ አውጪ ግንባር ኦነግ ታጣቂዎች መገደላቸውንና አንድ አርሶ አደር መቁሰሉን የአካባቢው ነዋሪዎች ተናገሩ። የአማሮ ወረዳ አስተዳደር የኦነግ ታጣቂዎች ካምፕ እየገቡ ነው የተባለው መንግስት እርምጃ መውሰድ ስለጀመረ የማታለያ ዘዴ ነው ሲል ይከሳል። የኦነግ ሊቀመንበር አቶ ዳውድ ኢብሳ እየተፈጸመ ስላለው ጥቃት መረጃ የለኝም ብለዋል። በቦታው ያለው የመከላከያ ሰራዊት በበኩሉ ጥቃቱ አድራሹ የኦነግ ታጣቂዎች ናቸው ይላል። እስካሁን ባለው ጊዜ በአካባቢው በተፈጸመው ጥቃት 78 አርሶ አደሮች መገደላቸውን፣ ከ114 በላይ አካል ጉዳተኛ ሲሆኑ ከ21000 በላይ የሚሆኑ ዜጎች መፈናቀላቸውን የአካባቢው መንግስት ይናገራል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው። ቀጥሎ ይቀርባል። ትናንት ከሰዓት በኋላ በተከፈተው ጥቃት ሁለት አርሶ አደሮች ሻሮ ከሚባል ቀበሌ ከብቶቻቸውን ከሚጠብቁበት መገደላቸውን የአካባቢ ነዋሪዎች ተናግረዋል። በተጨማሪም አንዱ አርሶ አደር እጃቸው በጥይት ተመተው መቁሰላቸውን ገልጸዋል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለው ውሸት መሆኑን የሚናገሩት አቶ ተካባቢ ገነንም የተለየ ነገር አላየንም፣ አሁንም ጥቃት የተፈጸመብን ነው ይላሉ። የመከላከያ ሰራዊት አሳ ማድረግ ከጀመረ ወዲህ በሰላም መኖር ጀምረ ነበር ያሉት አቶ ተካቤ አባገዳዎች የሰላም ጥሪ ካደረጉ በኋላ ጥቃቱ ከእንደገና ጀምሯል ነው የሚሉት ውሸት ጫካ ውስጥ የነበረው ኦነግ ሳይሆን ዝም ብሎ ከተማ አካባቢ የነበረውን ዱርዬ ኦነግ ነው እያለ የአባ ገዳዎች መንግስትን በመሸወድ እያስገባ ያለበት ሁኔታ ነው ያለው። የአርሶ አደር ሞት እንደገና ቀጥሏል። ከሁለት ዓመታት በፊት የተዘጋው ወረዳውን ከዲላም ከሐዋሳና አዲስ አበባ ጋር የሚያገናኝ የፌዴራል መንገድ በኦነግ ታጣቂዎች መዘጋቱን የተናገሩት ደግሞ አቶ ተሰማው ሌሰ ናቸው። ሌላ ምንም የማቋር ሳትር በአሁን ሰዓት እያለቅ ብን ያለው ሁለት አመት ከሶስት ወር ጨዋተን ሸቀጣ ሸቀጣት ምን አትን ቁጭ ያለ ህዝብ በአሁኑ ሰዓት ለማቻ ተከፍቶ፣ ግን ያው እየሞትን እኛ ብቻ አይደለን እየሞትን ያለ ነው። የቡርጅ ህዝብ እንደዚያው በተመሳሳይ በሩ ተዘግተበት ቁምስል እያየ ያለበት ሁኔታ፣ በየቀኑ ሁለት ሰው ሶስት ሰው አራት ሰው ነው የምንገብረው ግብር እየሰጠን የሰጠን ያለ ነው። ከቤቱ የተፈናቀለው ህዝብ ጠያቂና በቂ ሰብዓዊ ድጋፍ የሚያደርግ አካል አጦ ችግር ላይ መውደቅኑም የተናገሩት አቶ ተካቤ በመንግስት ላይ ተጨማሪ ስሞት አላቸው። አቤት የሚባልበትም የለም። ይሄን መጥቶ የሚከታተል የለም። መንግስትም ብዛት ላለው ብሔር ነው። አንድ ቀን መንገድ ቢዘጋ በሰላሳ ደቂቃዎች መካከል ያስከፍታል። ግን እዚህ አማሮ ወረዳና ቡርጌ አካባቢ ለዘመናት የተጎዳ ህዝብ እያለ ምንም ትኩረት ያልተሰጠበት ሁኔታዎች መኖሩ በጣም አሳዘ፣ ህዝቡንም አስከፍቷል በጣም የአማሮ ወረዳ ምክትል አስተዳዳሪ አቶ ተፈራ ባንዶራ እንዳሉት የኦነግ ታጣቂዎች ካምፕ የገቡ ነው የተባለው፣ መንግስት እርምጃ መውሰድ ስለጀመሬ የማዘናጊያ መንገድ ነው። ችግሩን በተደጋጋሚ ጊዜ ለመንግስት ሪፖርት ብናደርግም የክልልም ሆነ የፌዴራል መንግስት ትኩረት አልሰጠውም ብለዋል። ከፌዴራል እስከ ክልል ያለው የችግሩን ክብደት እስካሁን ድረስ አላጠኝ ነው። የታጠቀ ሀይል ነው ገብቶ የአዋሪም በቲም ነው መቶ አደግቶ የወጣው ካምፕ ገባ የሚባለው እኔ ማባቢያ ነው። መንግስት እርምጃ መውሰድ ስለጀመረ ለማደናቀፍ እየተጀመረ ስራ ነው። የወረዳው የገቢ ምንጭ ወይም ኢኮኖሚ በግብርና ላይ የተመሰረተ ሲሆን ከአስር በላይ ቀበለት ላለፉት ሁለት አመታት ወደ ማሳቸው መግባት እንዳልቻሉና የወረዳው ህዝብም በከፍተኛ ረሃብ ላይ መውደቁንም አስታውቋል። የኢትዮጵያ ንግድ ባንክ የአዋሳት መንገዱ በመዘጋቱና አካባቢው ከፍተኛ የጸጥታ ችግር ስላለበት በወረዳው ለሚገኘው ለአማሮ ኬሌ ንግድ ባንክ ቅርንጫፍ ገንዘብ እንደማይልክ ማስታወቁን የወረዳው አስተዳዳሪ ተናግረዋል። እስካሁን በተፈጸመ ጥቃት የሃይማኖትና መንግስታዊ ተቋማትን ጨምሮ ሁለት ቀበሌ ሙሉ በሙሉ ወድሟል። ከ21 ሺ በላይ ዜጎችም ከቤትና ቀያቸው ተፈናቅለው ሜዳ ላይ ተጥለዋል። 78 አርሶአደሮች የተገደሉ ሲሆን 114 አርሶአደሮችም የአካል ጉዳተኛ ሆኗል ነው ያሉትም በተንቀሳቃሽ ስልካቸው ላይ ደውለን ያገኘናቸው የኦነግ ሊቀመንበር አቶ ዳውድ ኢብሳ። የተፈጸመ ስላለው ጥቃት መረጃው የለኝም ብለዋል። ምን ማለት ማን እንደሚሰጠ ማላክም በዚህ ላይ ምንም አስተያየት ልሰጥ አልችልም። በአካባቢው ጸጥታ ለማስከበር የተላከው የመከላከያ ስራውት አዛዥ ሻለቃ ጌታቸው ታምራት በበኩላቸው በቀጠናው ጥረ ሰላም ሀይል ከህዝቡ ጋር በመቀላቀል ጥቃት እያደረሰ መሆኑን ገልጸዋል። ጥቃት እየፈጽመ ያለውም ኦነግ የሚባል የታጠቀ ሀይል እንደሆነም ተናግሯል። ጥቃት አዝቶ ነው ሄደ ይህ ኦነግ ነው የሚባለው ነው። እቅማ ችግር አለው አካባቢ

Oh, ዮናታን ዘብዴዎስ እናመሰግናለን ለዘገባው አድማጮች ወደ ሶስተኛው የመጽሔት ርዕስ ስንሻገር በኢትዮጵያ ቀደም ሲል ተዳክመው የነበሩ የሲቪል ማህበረሰብ ድርጅቶች እንዲያገግሙ የተፈጠረውን መልካም አጋጣሚ በተገቢ ሁኔታ መጠቀም አስፈላጊ ነው ተባለ ይለናል ከተለያዩ ሀገሮች የመጡ አለም አቀፍ ድርጅቶችና አገር በቀል ህዝባዊ ድርጅቶች በዚህ አጀንዳ ላይ እየተወያዩ መሆናቸውን ጠቅሶ መለስካቸው አመሀ ከአዲስ አበባ ባጠናቅረው ዘገባው ዋና ጽህፈት ቤቱ በቤልጅየም ብራሰልስ የሚገኘው አሶሲሽን ፎር ሁማን ራይትስ ኢን ኢትዮጵያ የኢትዮጵያ መብት ድርጅቶች ኅብረትና የአውሮፓ ኅብረት በአንድ ላይ ሆነው ዛሬ በአዲስ አበባ አንድ አውደ ጥናት ከፍተዋል። የዚህ አውደ ጥናት ተሳታፊዎች ደግሞ ከዘጠኝና ዐሥር ወራት በፊት የኢትዮጵያ መንግሥት የሰብአዊ መብቶች አያያዝ በብርቱ ሲተቹ የነበሩ ሁማን ራይትስ ዎች፣ አምነስቲ ኢንተርናሽናልና የመሳሰሉት ይገኙባቸዋል። የኢትዮጵያ መንግሥትም እነዚህን መሰል የሰብአዊ መብት ተሟጋጅ ድርጅቶች የሚያወጧቸውን ዘገባዎች የፈጠራ ዘገባዎች ናቸው ሲል ሲያጣጥላቸው ቆይቷል። ዛሬ የተከፈተው ዐውደ ጥናት ዋና ትኩረቱ ደግሞ ላለፉት 12ና 13 ዓመታት የኢትዮጵያ መንግሥት በወሰዳቸው እርምጃዎች ምክንያት የተዳከሙት የሲቪክ ማኅበራት ድርጅቶችን እንዴት ማገገም እንዳለባቸው በመንግሥት ዕውቅና እንደ ጠላት ይታዩ የነበሩ ዓለም አቀፍ ድርጅቶችና አገር በቀል ድርጅቶች እየተወያዩ ናቸው። የዚህን ዐውደ ጥናት ዋና ዓላማ ለቪኦኤ የገለጹት አቶ ያሬድ ኃይለማርያም የአሶሲሽን ፎር ሂዩማን ራይትስ ን ኢትዮጵያ ዳይሬክተር ናቸው። አሁን እየተሻሻለ ያለው የበጎ አድራጎትና ማህበራት ድርጅት ህግ እነዚህን ተቋማት አሽመድምዶ በገንዘብም በመንቀሳቀስ አቅማቸውም በብዙ ደረጃ ጎድቷቸው፣ አሁን ሀገሪቷ ውስጥ ያሉት የሲቪክ ማህበራት ወይም የበጎ አድራጎት የሚሆኑ በሰብአዊ መብት ደረጃ የሚሰሩ ድርጅቶች አቅም የላቸውም፣ በሰው ኃይል፣ በገንዘብ፣ በብዙ መንገድ። ስለዚህ አሁን የተከፈተው መልካም እድሎች አሉ። እነዛን እድሎች ለመጠቀም የሚያስችል አቅም ይዘው መገኘት አለባቸው። ስለዚህ አቅማቸውን እንዲያጠነክሩ ለመርዳት በእውቀትም በገንዘብ አቅምም ሊያግዟቸው የሚችሉ የተለያዩ ዓለም አቀፍ ድርጅቶችን አስመጥተን እንዲያግዟቸው ለማድረግ ነው። ከወደቁበት እንዲነሱና እንዲያገግሙ ለመርዳት ተብሎ የታሰበ ጉባኤ ነው። አገር በቀል የሆኑትን የመብት ድርጅቶች በቅርቡ በጋራ ያዋቀሩት የኢትዮጵያ የመብት ድርጅቶች ህብረት ዲሬክተር አቶ መስዑድ ገበየው በበኩላቸው ከዓለም አቀፍ ድርጅቶች ጋር በጋራ ምን ለመስራት እንዳሰቡም ጠቁመዋል። በሀገራችን የሰብአዊ መብት ሁኔታ ላይ በከፍተኛ ደረጃ ከሀገር ውስጥ ተመዝግበን ከምንንቀሳቀሰው በተሻለ ሁኔታ ሲሰሩ የነበሩ ዓለም አቀፍ ድርጅቶች እነ ሂውማን ራይትስ ዋች፣ ዲፌን ዲፌንደርስ ሲቪል ራይትስ ዲፌንደርስ፣ ሲቪከስ እና ሌሎችም እነ አምነስቲ እነ ሂውማን ራይትስ ዋችን ጨምሮ ብዙ አስተዋጽኦ ሲያደርጉ ነበረ። አሁን በተፈጠረው መልካም አጋጣሚ ከነዚህ ድርጅቶች ጋር ያለንን የጋራ ስራ እንደገና ለማጠናከር ከነዚህ ድርጅቶች ተወካዮች መጥተው እንዴት በጋራ እንስራ፣ ምን ብናደርግ ጥሩ ነው፣ በምን እናግዛችሁ። በእርግጥ ከኛ የተሻለ ሌጋል ኢንቫይሮንመንት ኖሮ አይደለም እነሱ የሚሰሩባቸው ሀገሮች፣ አብዛኛዎቹ አፍሪካ ሀገሮች ላይ ተመሳሳይ ችግሮች አሉ። ግን የእኛ ደግሞ በይዘቱ ና በአሰራሩ በጣም የባሰ ና በጣም የሲቪክ ማህበረሰብ ድርጅቶች አስተዋጽኦ በጣም የቀጨጨ ስለሆነ እዚህ መጥተው ልምዳቸውን እያካፈሉ ነው ያሉት። በኢትዮጵያ የሲቪክ ማህበራትን ለማጠናከር ለተወሰዱ እርምጃዎች ለተሰሩ ስራዎች ፍሬያማ አለመሆን ምክንያቶቹ የታወቁ እንደሆኑ ብዙዎቹ ይስማማሉ። አሁን ከተፈጠረው ሁኔታ አኳያ የሲቪክ ማህበረሰቡን ድርጅቶች በእግራቸው እንዲቆሙ ለማድረግና ለማጠናከር የቅድሚያ ቅድሚያ ሊሰጣቸው ይገባቸዋል ያሏቸውን እርምጃዎችም አቶ ያሬድ ኃይለ ማርያም አብራርተዋል። የመጀመሪያው ችግር ወይም የሁሉም ችግር ምንጭ የነበረው የመንግስት የፖለቲካ በጎ ፈቃደኝነት አለመኖር ነበረ። የዛ አለመኖር ነው ብዙ ስብስብ ችግሮችን ህግ እንዲወጣ፣ አፈናው በህግ እንዲሆን፣ ጉልበትም እንዲጨመርበት ደረገው የመንግስት የፖለቲካ መልካም ፈቃደኝነት መታጣት ነው። አሁን ያ በተወሰነ ደረጃ ታይቷል። ምልክት እያየ ነው ያ በጎ ፈቃደኝነት ግን በስልጣን ላይ ያሉት ከፍተኛ አመራሮች በሚሰጡት ቃል ብቻ ሊጸና አይችልም። ሊጸና የሚችለው ተቋማዊ ቅርጽ ሲይዝ። ስለዚህ እነዚህን የመንግስት በጎ ፈቃደኝነት እውነት መሆናቸውን ሊያሳዩ የሚችሉ ለብዙ አመት አገሪቷን ወደፊት ይዟት ሊሄድ የሚያስችሉ ነገሮች ያሉት መሆኑን የሚያሳየው በተቋሙ አደረጃጀት ሲጸና ነው እና ነጻ የሚዲያ ተቋም፣ ነጻ ፍርድ ቤቶች፣ ነጻ ምርጫ ቦርድ፣ ነጻ የሰብአዊ መብት ተቋማቶች መኖራቸው ይህን ላለፉት አመታት ሁሉ እቻ ሀገር የተጎዳችበትን ቁስሏን እንድታገግም እድል ይሰጣታል። አሁን የምናደርገው ጥረት መንግስት በዛ ረገድ የሚያደርጋቸውም ነገሮች ማገዝ ነው እና እነዛ ሁሉ ችግሮች የሚፈቱት በሁለት ነገር ነው። አንዱ የመንግስት ቃል የገባቸው ነገሮች ከልብ መሆናቸውን ማጽናት፣ ሁለተኛው እንዲጸኑ ደግሞ ተቋማዊ ቅርጽ ማስያዝ ነው። አቶ መሱድ ገበየውም በተጨባጭ ሊደረጉ ይገባቸዋል ያሏቸውን እርምጃዎች ዘርዝረዋል። እዚህ ቀጣዩ እኛ የምንጠብቀው ባለፈው ለፓርላማ ቀርቦ ድራፍቱ የበጎ አድራጎት ድርጅቶች አዋጅ ንግግር ተደርጎበታል። ብዙ ውይይትም አድርገንበታል። ስለዚህ ህጉ መጽደቅ ነው ቀጣዩ። ይህ ህግ መጽደቁ ግን ብቻውን በቂ አይደለም። ይህን ህግ በተገቢ ሁኔታ ሊያስፈጽም የሚችል ኤጀንሲው ሊሆን ይችላል። ወይም ሌላ ተመሳሳይ ስራ የሚሰሩ ተቋማትን ማጠናከር ይጠይቃል። በተለይ በሰብአዊ መብት ጉዳይ ላይ ፍርድ ቤቶች ጠንካራና ወሳኝ የሆነ ሚና መጫወት እንዲችሉ መደረግ መቻል አለበት። ስለዚህ ፍርድ ቤቶች አካባቢ ያለው ሪፎርም፣ ጠቅላይ አቃቤ ህግ ጋ ያለው ሪፎርም፣ ሰብአዊ መብት ኮሚሽን ጋር ያለው ሪፎርም፣ ምርጫ ቦርድ ጋር ያለው እነዚህ ሁሉ ሪፎርሞች ድምር ውጤት ነው የሀገሪቱን የሰብአዊ መብት ሁኔታ ወደ ተሻለ ደረጃ ደርሷል ልንል የሚያስችለን። ከአውደ ጥናቱ የሚጠበቀውን ውጤት በተመለከተ ደግሞ አቶ ያሬድ ኃይለማርያም ዘርዘር ያለ ማብራሪያ ሰጥተዋል። በመጀመሪያ የሀገር በቀል ድርጅቶችን ቁመና መመርመር ነው። ምንድነው የሚፈልጉት የሚለውን ካወቅም በኋላ እንደየ አቅሙ ለሚፈልጓቸው ነገሮች እርዳታ ማድረግ ነው። ሁለተኛው ደግሞ መንግስት ለሰብአዊ መብት መከበር ቃል ገብቶ አዳዲስ የጀመራቸው ነገሮች አሉ የሰብአዊ መብት ኮሚሽኑን እስከ ማስተካከል አንስቶ በተለያዩ ዘርፎችና ለመንግስትም ጭምር ድጋፍ ለማድረግና በሀገሪቷ ውስጥ ያለው አሁን ያለው የሰብአዊ መብት ሁኔታ የመንግስትም የሰብአዊ መብትን የያዘበት መንገድ ምን ይጎሉታል፣ ምን ጥሩ ጎኖች አሉት፣ እነሱን ገምግሞ ለመንግስት ጭምር በጎ አስተያየቶችን መስጠት፣ እነዚህ ድርጅቶች ደግሞ ተጠናክረው ወደፊት ጥሩ ስራ የሚሰሩበትን እድል ማመቻቸት ነው እና ብዙ ትርጉም አለው። እነዚህ ዓለም አቀፍ የሰብአዊ መብት ተሟጋጅ ድርጅቶች ከተለያዩና ከሚመለከታቸው የመንግስት አካላት ጋርም እንደሚገናኙና እንደሚወያዩ የአውደ ጥናቱ አዘጋጆች ለቪኦኤ ተናግረዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። በዩናይትድ ስቴትስ ታሪክ ለመጀመሪያ ጊዜ ለ35 ቀናት በከፊል ተዘግተው የቆዩት የፌዴራሉ መስሪያ ቤቶች ባለፈው አርብ ስለተከፈቱ ስራ ላይ ያልነበሩት ሰራተኞች ዛሬ ሰኞ ወደ የስራ ገበታቸው መመለስ ጀምረዋል። የቪኦኤ ዘጋቢ ማይክል ብራውን ብላኮ ሪፖርት። ፕሬዚደንት ዶናልድ ትራምፕ ለመስሪያ ቤቶቹ የሶስት ሳምንታት ባጀት ለመመደብ የተስማሙ መሆናቸውን ገልጦ ይህም ግን ዲሞክራቶችና ሪፑብሊካውያን ፕሬዚደንቱ በሜክሲኮና በዩናይትድ ስቴትስ ድንበር ላይ አጥር ለማቆም በጠየቁት ገንዘብ ካልተስማሙ ሌላ የመስሪያ ቤቶች መዘጋት ሊኖር እንደሚችል የሚጠቁም ነው ብለዋል። አዲሱ አበበ ዝርዝር ዘገባውን ያቀርባል። ሁለት የደሞዝ ክፍያ ጊዜ ያለፋቸው የፌዴራል ሰራተኞች ደስታቸውን እርስ በርስ በመግለጥ ላይ ይገኛሉ። because they're telling us to report to work monday morning. Yay. on the 28th. no border security plan can ever work without a physical barrier. just አጥር ከማቆም በቀር የድንበሩን የደህንነት ዕቅድ ተግባራዊ ለማድረግ አይቻልም። ምክር ቤቱ ተገቢውን ገንዘብ ካልፈቀደ የፌዴራሉ መሥሪያ ቤቶች በመጪው የካቲት ስምንት ቀን እንደገና በከፊል ይዘጋሉ አሊያም የዩናይትድ ስቴትስ ሕገ መንግሥት በሰጠኝ መብት መሠረት በመጠቀም አስቸኳይ ጊዜ አውጃለሁ። ዲሞክራቶች ከሪፐብሊካን የምክር ቤት አባሎች ጋር በመሆን ለአጥር ማቆሚያ በሚሆን ገንዘብ ላይ ድርድር እንደሚያደርጉ ተናግረዋል። ፕሬዚዳንቱ ከሚጠይቁት የአጥር ማቆሚያ ገንዘብ ውጪ ለቴክኖሎጂና ለሰብአዊ አገልግሎት ማስፋፊያ የሚሆን ማንኛውንም እርዳታ ለመስጠት ግን ዝግጁ እንደሆኑ ነው ዲሞክራቶች የሚናገሩት። ፕሬዚዳንቱ የአጥሩን ወጪ የሜክሲኮ መንግስት እንደሚከፍል ነበር ፕሬዚዳንቱ ቀደም ሲል የተናገሩት። እርሳቸው ላቀዱት አጥር ግን ሜክሲኮ እንደማትከፍል ወይም ወጪ እንደማታድርግ ገልጣለች። እናም መንግስቱን ለመዝጋት ወሰኑ። የአሜሪካ ህዝብም እንደሚገነዘበው ያ ስህተት ነው ብለዋል ዴሞክራቱ ቴድ ሊው። ይህን አጠቃላይ ሁኔታ መላው የአሜሪካ ህዝብ እየተነጋገረበትና እየመዘነው ይገኛል። አንዳንድ በተለይም እንደ አሪዞና በመሳሰሉ ግዛቶች ነዋሪ የሆኑ አሜሪካውያን ብዙ ህገወጦች ወደ ዩናይትድ ስቴትስ ሾልከው እንደሚገቡ ገልጠው ትራምፕም ቢሆኑ በሆነ መንገድ አጥሩን ከማቆም አይመለሱም፣ እንደግፈዋቸዋለንም ይላሉ። ሌሎች ለምሳሌ ቴክሳስ አካባቢ የሚኖሩ አንዳንድ አሜሪካውያን ደግሞ ትራምፕ አቆማለሁ የሚሉትን አጥር ፈጽሞ አይደግፉም። ይህ የመለያየት በተለይም መጤዎች ላይ ያለ ጥላቻ እንጂ ለደህንነታችን ዋስትና የሚሆን አይደለም። እናም ትራምፕ ዓላማቸው ውድቅ ሆኗል፣ ማህበረሰባችንም አጥሩን በጥብቅ ተቃውሞታል ይላሉ። ያም ሆነ ይህ ለ35 ቀናት በከፊል ተዘግተው የቆዩት የፌዴራል መስሪያ ቤቶች ለጊዜውም ቢሆን ክፍት ሆነዋል። በሁለቱ ፓርቲዎች መካከል ያለው ፍትጊያ ግን አላባራም። ኮንግረሱ ምንም ወሰነ ምን ግን ፕሬዚዳንት ዶናልድ ትራምፕ ያን አልፈው ለመሄድ ቆርጠው የተነሱ ይመስላሉ። ይህም የጠየቁት ገንዘብ ቢፈቀድ አጥራቸውን ለማቆም ባይፈቀድላቸው ደግሞ አስቸኳይ ጊዜ ለማወጅ ይሄ ደግሞ የህግ ጥያቄ ያስነሳል። ፍርድ ቤት የሚያቆማቸው ይሆናል። አዲሱ አበበን እናመሰግናለን። የዩናይትስቴትስ መንግስትን በከፊል መዘጋትና ዛሬ መከፈት ወይም አርብ ማምሻውን መከፈት ተንተርሶ የተዘጋጀ ዘገባ ነበር። አድማጮች የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 ያመለክታል የስቱዲዮ ሰዓታችን። ዋና ዋናውን የዓለም ዜና ከአዳነች ሳዬ ባጫጭሩ ዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱ ድንበር ግንብ ለመገንባት የሚያስችል ስምምነት ያቀርባሉ የሚለው ግምታቸው ከአምሳ ከመቶ ያነሰ መሆኑን ገልጸዋል። ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝደንት አድርገው የሰየሙት የተቃዋሚዎች መሪ ሁዋን ጊዮዶ በያዝነው ሳምንት የሁለት ቀናት ተቃውሞ እንዲካሄድ ጥሪ አቅርበዋል። የሀገሪቱ ወታደራዊ ኃይል ፕሬዚደንት ኒኮላስ ማዱሮን እንዲከዳ መቀስቀሱን ቀጥለዋል። አንድ ከፍተኛ የሩሲያ ዲፕሎማት አፍጋኒስታን ያሉት ተዋጊ ኃይሎች ተገናኝቶ የሰላም ንግግር እንዲያደርጉ ለመጣር ፓኪስታን ገብተዋል። አድማጮች፣ አሁን ሳምንታዊ በስፖርት አዘጋጅና አቅራቢ ሶሎሞን ክፍሌ እንደምን አምሽታችሁልኛል የተከበራችሁ አድማጮቼ የኢትዮጵያ አትሌቶች ዮሚፍ ቀጀልቻና ሃጎስ ሀጎስ ገብረ ሕይወት በቦስተን ፋጡ ማሳዶ በኦሳካ ጃፓን ማራቶን ድል ተቀዳጅተዋል በእግር ኳስ የኢትዮጵያ ፕሪምየር ሊግ ግጥሚያዎችን ዜና ይዘናል አብራችሁን ቆዩ ዮሚፍ ቀጀልቻ ባሳለፍ ነው ቅዳሜ ቦስተን ላይ በአንድ ማይሉ የአዳራሽ ውስጥ ሩጫ ውድድር አሯሯጮቹ መቅደሙን አይተው ከወጡ በኋላ እንኳ ፍጥነቱን ሳይቀንስ ነው ቀድሞ የገባው። በትወል በርግን ብቻ ነበር ትከሻ ለትከሻ ሲከተለው የቆየው፣ እርሱንም በ28 ሴኮንድ ጥሎት በመግባት ፈጣኑን የዓለም ሰዓት አስመዝግቧል። ለኢትዮጵያም የአዳራሽ ውስጥ የአንድ ማይል አዲስ ክብረ ወሰን ነው 3 ደቂቃ 51 ሴኮንድ ከ7 ነው። ሰዓቱ በአንድ ማይል ያዳራሽ ውስጥ ውድድር ዐሥራ ሁለተኛው ፈጣን ጊዜ መሆኑ ነው በታሪክ ዮሚፍ ቀጀልቻ ከጥቂት ወራት በኋላ በአምስት ሺህ አዲስ የዓለም ክብረ ወሰን አጽፋለሁ ሲል ተናግሯል እዚያው ቦስተን በዕለቱ በተካሄደ በሦስት ሺህ ዓለም አቀፍ ውድድርም ድል የተጎናጸፈው የኢትዮጵያ አትሌት ነው ሐጎስ ገብረ ሕይወት ጥብጣቡን ሲያልፍ ሰባት ደቂቃ ሰላሳ ሰባት ነጥብ አራት አንድ ሴኮንድ አስመዝግቧል በሌላ በኩል ኦሳካ ጃፓን ላይ በተካሄደ የሴቶቹ የማራቶን ሩጫ ውድድር ፋጡማ ሳዶ ከኢትዮጵያ ባንደኝነት አጠናቃለች። ሁለት ሰዓት 25 ደቂቃ ከ39 ሴኮንድ ነው ጊዜዋ። ሬይ ኦሃራ ከጃፓን ሁለተኛ፣ ቦነስ ጄኩሪ ከኬንያ ሦስተኛ ሆነዋል። በሳን ቪክቶሬ ኢጣሊያ የአስር 10 ኪሎ ሜትር አገር አቋራጭ ሩጫ ውድድር የወንዶቹን ኬንያዊው ጄሩስ ቢሬክ ቀድሞ ሲገባ አልበርት ኪሙታይ ከዩጋንዳ ሁለተኛ፣ ጌትነት ዋሌ ከኢትዮጵያ ሶስተኛ ሆነዋል። የሴቶቹን ያሸነፈችው የባህሬኗ ዊንፍሬድ ሙቲሌ ናት። አዳነች ፈይሳ ከኢትዮጵያ ሁለተኛ፣ ግሎሪያ ኪቴ ከኬንያ ሶስተኛ። በመጨረሻ አድማጮች፣ በዱባይ ማራቶን ኢትዮጵያ ማሸነፏን በመደገፍ አደባባይ የወጡ ሰልፈኞች ይዘውት የነበረውን የተሳሳተ ካርታ ማለትም ኢትዮጵያና ኤርትራን በአንድነት የሚያሳየውን ምስል በማውጣቱ በብሪታንያ የኢትዮጵያ ኤምባሲ ይቅርታ ጠይቋል። አርብ ዕለት አትሌት ጌታነህ ሞላ በማራቶን ድል በተቀዳጀበት ቀን ነበር ደጋፊዎች ኤርትራ ከኢትዮጵያ ከመለየቷ በፊት የነበረውን ካርታ በስህተት ይዘው የወጡት ተብሏል። በማግስቱ ቅዳሜ የኢትዮጵያ ኤምባሲ ያን ምስል በድረገጹ ላይ በመጫኑ ሆን ተብሎ አልተፈጸመም ሲል በመግለጽ ይቅርታ ጠይቋል። ረዘም ያለውን በተለያዩ የዓለም ከተሞች በሳምንቱ ማብቂያ የተካሄዱ የሩጫ ውድድሮች ዜና በዚሁ ላብቃና ለእግር ኳሱ የስፖርት ዜና ወደ አዲስ አበባው ልውሰዳችሁ። ግርማቸው ከበደ አጠር ያለ ዘገባ አለሁ። አዲስ አበባ ስታዲየም በተደረገው የአስራ ሶስተኛ ሳምንት ጨዋታ የሊጉ መሪ የነበረው ኢትዮጵያ ቡና በጅማባ ጅፋር ተሸንፏል። በጨዋታው ሁለተኛ አጋማሽ ዲዴ ሌብሪ ከቀይ መስመር ያሻገረለትን ኳስ አስቻለው ግርማ በግንባሩ በመግጨት የጅማባ ጅፋርን የማሸነፊያ ጎል አስቆጥሯል። አስቻለው በቀድሞ ክለቡ በኢትዮጵያ ቡና ላይ ጎል ካስቆጠረ በኋላ ደስታውን ከመግለጽ በመቆጠቡ ከባለሜዳው ቡድን ደጋፊዎች አድናቆት ተችሮታል። ለኢትዮጵያ ቡና ሁለተኛ ተከታታይ ሽንፈቱ ሲሆን ከጨዋታው በኋላ ደጋፊዎቹ በድብልቅ ስሜት ተቀብለውታል። ኢትዮጵያ ቡና ከሽንፈቱ በተጨማሪ በብዙዎች ዘንድሮ የቡድኑ ምርጥ ተጫዋች እንደሆነ የሚታመነውን ተከላካዩን ተመስገን ካስትሮን በ15ኛው ደቂቃ በጉዳት አጥቷል። ለአራት ወራት ያህልም ወደ ሜዳ ሊመለስ እንደማይችል ተገምቷል። የቡና አሰልጣኝ ዲዴ ጎሜስ ከጨዋታ በኋላ በሚኖረው የተለመደ ጋዜጣዊ መግለጫ ላይ ያልተገኙ ሲሆን፣ ምክትላቸው ገብረ ኪዳን ነጋሽ ደጋፊውን የማይመጥን እንቅስቃሴ እንዳሳዩ አምነዋል። ምላሹ ያው መጀመሪያም ተናገሬዋለሁ። ጨዋታው ጥሩ አይደለም፣ ውጤቱም ጥሩ አይደለም። ውጤቱን የማይገልጽ ጨዋታ አይደለም የሚጫወት ነው። ጨዋታው ይህን ያህል ጥሩ ነው ለማለትም አያስደፍርም። ቡና ደጋፊ እንደዚህ አይነት ጨዋታ አይቶ ላያቅ ይችላል። ከዚህ በፊት ግን ምንድን ነው አንድ ቡድን ተሸነፈ ማለት በቃ አለቀ፣ ካሁን በኋላ እንደዚህ አይነት አጫወት ነው የሚጫወት ማለት። በሌሎች ጨዋታዎች መቀለ ላይ ቅዱስ ጊዮርጊስ ወልዋላ ዲግራት ዩኒቨርሲቲን አንድ ለዜሮ አሸንፏል። የሳላዲን ሰይድ የውድድር ዘመኑ አምስተኛ ጎል ቅዱስ ጊዮርጊስን ወደ ሊጉ መሪነት አምጥተዋለች። አሰልጣኝ ውስጥ የዋርቷል። ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሀን በሰጡት አስተያየት በውድድር ዘመኑ መጨረሻ የሊጉ ሻምፒዮን ካልሆኑ በራሳቸው ፍቃድ ስራቸውን እንደሚለቁ ተናግረዋል። መቀለ ከተማ ከሜዳው ውጪ ደቡብ ፖሊስን ሁለት ለአንድ ሲያሸንፍ አራተኛ ተከታታይ ድሉ ሆኖ ተመዝግቧል። አማኑኤል ገብረ ሚካኤልና ያሬድ ከበደ የመቀለን የማሸነፊያ ጎሎች አስቆጥረዋል። ፋሲል ከነማ ከአዳማ ከተማ ጎንደር ላይ ያደረጉት ጨዋታ ያለ ግብ ተጠናቋል። ድሬዳዋ ላይ ድሬዳዋ ከተማ ከሲዳማ ቡና ጋር ሊያደርጉት የነበረው የ 13 ተኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ ደግሞ በከተማዋ ተፈጥሮ በነበረው ችግር ምክንያት ላልተወሰነ ጊዜ ተላልፏል። አድማጮች፣ ግርማቸው ከበደ አሁን በቴክስት ባደረሰን ተጨማሪ መልእክት ስሁል ሽሬ ደደቢትን አንድ ለዜሮ፣ ወላይታ ዲቻና ባህር ዳር ከተማ እንዲሁም መከላከያና ሐዋሳ ከተማ እኩል አንድ ለአንድ ተለያይተዋል ብሏል ግርማቸው ውጤቶቹን ስላሳወቀን እናመሰግናለን። ለዛሬ በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰለሞን ክፍሌንና ተባባሪውን ግርማቸው ከበደ እናመሰግናለን። አድማጮች የምትከታተሉት በ22፣ በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በዚህ ሰዓት አሁን የሚቀርበው ባለፈው አርብ ምሽት ሳይቀርብ የቀረው አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዳቦስ በተካሄደው የኢኮኖሚ መድረክ ጉባኤ ላይ ባደረጉት ንግግርና የሩሲያ ወደ አፍሪካ መመለስ የሚሉትን ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ዳቦስ በተካሄደው የኢኮኖሚ መድረክ ጉባኤ ላይ ባደረጉት ንግግር የመንግሥት ይዞታ የሆኑ ንብረቶችን ለመሸጥ የወጣው እቅድ በቀጣዮቹ ሦስት ዓመታት ውስጥ ከዓለም በፍጥነት ከሚያድጉት አንዱ ተደርጎ የሚታመነውን የኢትዮጵያ ኢኮኖሚ እንዲሰፋ ይረዳል ብለዋል። የኢትዮጵያ መንግሥት የኢትዮጵያ አየር መንገድንና ቴሌኮምን በመሳሰሉት ኩባንያዎች የአክሲዮን ድርሻ ለመሸጥ አቅዶ ሐሳብ አቅርቧል። የቅዱ ዓላማ የባለ ሀብቶች የመዋለ ንዋይ ፍሰትን ለመሳብ መሆኑን ድረገጹ ገልጿል። የኢትዮጵያ ኢኮኖሚ እድገት እስከ መጪው 2021 ዓ.ም ባለው ጊዜ ውስጥ በሦስት ዓመታት ውስጥ ማለት ነው፣ በስምንት ከመቶ ማደግ ይቀጥላል ተብሎ እንደሚታመን የብሉምበርግ የዜና አገልግሎት ጠቅሷል። ኢትዮጵያ ውስጥ የንግድ ሥራ እንዲካሄድ ለማመቻቸትና ኢኮኖሚው እንዲጎላበት የግል ዘርፍን የመዋዕለ ንዋይ ፍሰት ከፍ ለማድረግ እንዲቻል ኢትዮጵያ ጉልህ የሆነ የተቋሞች ለውጥ እያደረገች ነው ሲሉ ጠቅላይ ሚኒስትር አብይ መናገራቸውን ብሉምበርግ የዜና አገልግሎት ዘግቧል። የኢትዮጵያ ጠቅላይ ሚኒስትር ወደ ዳቮስ ሲያመሩ ባለፈው ሰኞ በጣሊያ በኩል ባለፉበት ወቅት ከካቶሊካዊት ቤተ ክርስቲያን ርዕሰ ልቃነ ጳጳሳት ፍራንሲስ ጋር ተገናኝተው መነጋገራቸውን የቫቲካን ዜና ዘግቧል። ከቫቲካን በወጣው መግለጫ መሠረት ስለ ብሔራዊ እርቅና ክርስትና ሃይማኖት በኢትዮጵያ ሕዝብ ታሪክ ስላለው ሚና ተነጋግረዋል። በአፍሪካ የሚከሰቱት ግጭቶች በሰላም እንዲፈቱ እንደሚያስፈልግና ስለ አፍሪካ ማኅበረሰባዊና የኢኮኖሚ እድገት ማንሳታቸውን የቫቲካን ኒውስ ጠቁመዋል። በመጨረሻም ርዕሰ ሊቃነ ጳጳሳቱና ጠቅላይ ሚኒስትር አብይ ስጦታዎች እንደተለዋወጡ ከኢትዮጵያ ጋቢና የ ክርስቶስን እርገት የሚያሳይ ቅብስዕል ሲሰጣቸው ርዕሰ ሊቃነ ጳጳሳቱ ደግሞ ምድረ በዳ ላይ የበቆሎና የወይን ዘለላ ምስል ያለበት መዳሊያ ለጠቅላይ ሚኒስትሩ መስጠታቸውን አንድ ቀን ምድረ በዳም ቢሆን የአትክልት ቦታ ይሆናል የሚለውን የኢሳይያስ ትንቢትን የሚመስል መሆኑን የሃይማኖት መሪው ማስረዳታቸውን የቫቲካን ኒውስ ዘግቧል። የብሪታንያ ዜና ስርጭት ኮርፖሬሽን ቢቢሲ በበኩሉ ሩሲያ በአፍሪካ የዋናነት ቦታ እያገኘች ነው ይላል። ሩሲያ ከሱዳንና ከማዕከላዊ አፍሪካ ጋር ግንኙነቷን ካደሰች ወዲህ የግል የሩሲያ ወታደራዊ ተቋራጮች በሁለቱም አገሮች ሲንቀሳቀሱ መቆየታቸው ተዘግቧል። ሞስኮ ከሳሐራ በመለስ ባሉት የአፍሪካ አገሮች ላይ ትኩረት በመስጠት በንግድ ማዳበር፣ በጸጥታና በመከላከያ ግንኙነት ላይ ስታተኩር መቆየቷ የቢቢሲው ድረ ገጽ ላይ የወጣው ዘገባ ጠቅሷል። ዘገባው አያይዞም ሩሲያ በአፍሪካ ስላላት እንቅስቃሴና ምን ያህል ስፋት እንዳለው ያስረዳል። ሱዳን ውስጥ በአሁኑ ወቅት ለሳምንታት ያህል ሕዝባዊ ተቃውሞ ሲካሄድባት ቆይቷል። መንግሥት የአገሪቱን ኢኮኖሚ አኮራጅቷል የሚል ተቃውሞ ነው የሚሰማው። ሀገሪቱ በውጥረት ሁኔታ በምትገኝበት በሆነ ወቅት ታዲያ አንዳንድ የተቃውሞ ሰልፈኞችና ሚዲያ ሩሲያውያን ተቋራጮች የሱዳን የጸጥታ ኃይሎችን በማማከር ተግባር እየረዱ ናቸው እንደሚሉ ዘገባው ጠቅሷል። ባለፈው ዓመት የቢቢሲ የሩሲያ ቋንቋ አገልግሎት ባካሄደው ምርመራ ከመከላከያ ኃይል ጋር ቅርበት ያላቸው ምንጮች በተናገሩት መሰረት አንዳንድ ሩሲያውያን ቅጥር ሠራተኞች በሱዳን መታየታቸውን የሚያሳይ ማስረጃ ሰምተዋል ይላል ዘገባው። በአጎራባች ሀገር ማዕከላዊ አፍሪቃ ሪፑብሊክ ደግሞ በተባበሩት መንግስታት ድርጅት ከሚደገፈው መንግስት ጋር ያላትን ኦፊሴላዊ የጸጥታ ግንኙነቷን እያጠናከረች ነው። የሩሲያ ባለሥልጣኖች በቅርቡ በማዕከላዊ አፍሪቃ ሪፑብሊክ አሉ ስለሚባሉ ብዛት ያላቸው ሩሲያውያን ቅጥር አገልጋዮች የሩሲያ ባለሥልጣኖች ቀለል አድርገው አይተውታል። አንዳንድ ተንታኞች እንደሚሉት ግን ሩሲያ የምታሳድረውን ተጽዕኖ ለመጠበቅ ወይም ለማስፋት በምታደርገው ጥረት የግል ወታደራዊ ኃይሎች ጠቃሚ ሚና እንደሚጫወቱ የቢቢሲው ዘገባ አስገንዝቧል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ባለፈው ታኅሳስ ወር ጋዜጣዊ ጉባኤ ላይ ስለ ቅጥረኛ ቡድኖች ጉዳይ ሲጠየቁ የንግድ ጥቅማቸውን በማንኛውም የዓለም ማዕዘናት የመስራት መብት አላቸው ብለው እንደነበር ዘገባው ጠቅሷል። የቀድሞዋ ሶቪየት ኅብረት በቀዝቃዛው ጦርነት ማብቃት ምክንያት የኢኮኖሚና የፖለቲካ ኃይሏ እስከተዳከመበት ጊዜ ድረስ አፍሪካ ላይ ጠቃሚ ሚና ነበራት። አሁን ታዲያ በሞስኮ ከፍተኛ የኢኮኖሚ ትምህርት ላይ የሚሠሩት አና አንድሮኖቫ እንደሚሉት ሩሲያ በአፍሪካ ላይ ያላትን ቦታ ለመመለስና ለማጠንከር እየሞከረች ነው። አንዳንድ የገበያ መዳረሻዎቿ በእስያ ሀገሮች ቢሆንም ለአፍሪቃ የምታቀርባቸው ገበያዎች ጉልህ ቦታ አላቸው፣ እያደጉም ነው ሲል የቢቢሲው ዘገባ ጠቅሷል። በአፍሪቃ ዋናዋ የሩሲያ ደንበኛ አልጀሪያ መሆኗንም ዘገባው አውስቷል። ለዓመታት ያህል ዋና የዩናይትድ ስቴትስ ወታደራዊ ረድኤት ተረካቢ የነበረችው ግብፅም ጠቃሚ የሩሲያ ደንበኛ ሆናለች። የስቶክሆልም ዓለም አቀፍ የሰላም ጥናት ተቋም በገለጸው መሠረት ሩሲያ ከአራትና ሶስት ዓመታት በፊት ከአንጎላ፣ ከቡርኪና ፋሶ፣ ከካሜሩን፣ ከጋና፣ ከኢኳቶሪያል ጊኒ፣ ከማሊ፣ ከናይጀሪያ፣ ከሱዳንና ከደቡብ ሱዳን መሳሪያ የመግዛት ጥያቄ ቀርቦላታል። እነዚህ አገሮች ከሩሲያ ለመግዛት የፈለጓቸው መሳሪያዎች የመጓጓዣ ተዋጊ ሄሊኮፕተሮች ተዋጊ አውሮፕላኖች፣ ከየብስ ወደ አየር የሚተኮስ ሚሳይል እንደሚገኙባቸው ብዙውን ጊዜ የሚፈለጉት የታደሱ ጥቅም ላይ የዋሉ መሣሪያዎች መሆናቸውን የቢቢሲው ዘገባ አውስቷል። የሩሲያ ወታደራዊ ዕቃዎች ከምዕራባውያኑ መሣሪያ አቅራቢዎች ጋር ሲነጻጸር ረከስ ያሉ ሲሆን ጠንካራና አስተማማኝ በመሆናቸው የደሀ ሀገሮችን ቀልብ እንደሚስቡ ሩሲያ አፍሪካ ውስጥ ስትገባ ለራሷም የኢኮኖሚ ጥቅም እንደምታገኝ የቢቢሲ ድረገጽ ዘገባ አስገንዝቧል። የሩሲያ የአሉሚኒየም ኩባንያ ከጊኒ ቦክሳይት ማስገባት ጀምሯል። አልሮሳ የተባለው የሩሲያ መንግሥት የአልማዝ ማዕድን ኩባንያም አቻምና ከአንጎላ ጋር የአልማዝ ማስገባት ውል ፈርሟል። ከሞዛምቢክ ጋርም ሁለት የጋዝ ማውጣት ስምነት አድርጋለች። በካርኔጊ የዓለም አቀፍ ሰላም ተቋም የሚሰሩት ነባር ተመራማሪ ፖል ስትሮንስኪ እንደሚሉት ሩሲያ በተፈጥሮ ሀብት ከታደሉት የአፍሪቃ ሀገሮች ጋር በመስራት ብዙ ጥቅም ታገኛለች። ባለፈው ዓመት ሩሲያ ከኢትዮጵያ፣ ከአንጎላ፣ ከናሚቢያ እና ከዚምባብዌ ጋር የኢኮኖሚ ግንኙነት ለማጠንከር ስምምነቶች ፈርማለች ሲል የቢቢሲው ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነች ፍስሃዬን ለዝግጅቷ አመሰግናለሁ። አድማጮች፣ አሁን የምሽቱ መጨረሻ ያደረግነው ቅንብር ነው የምንወስዳችሁ ጤና ኢትዮጵያውያን የበጎ ፍቃድ ሐኪሞች በኤርትራ የለናል ጤና ለምሽቱ ባዘጋጀው ቅንብር ለሁለት ወራት የጤና በጎ ፍቃድ አገልግሎት መስጠት ኤርትራ የሚገኙ ሰላሳ አምስት ኢትዮጵያውያን ሐኪሞች በተለያዩ ከተሞች ተመድበው ስራቸውን በማከናወን ላይ መሆናቸውን ይጠቅሳል። የኤርትራ ቆይታቸው ከስራ ልምድና የተሞክሮ ልውውጥ በተጨማሪ የህዝብ ለህዝብ የሰላም ግንኙነት የማጠናከርና ባህሎችን የማስተዋወቅና የመጋራት ፋይዳም እንዳለው ሐኪሞቹ ለአሜሪካ ድምፅ ተናግረዋል። ዘጋቢያችን ብርሃነ በርሄ ከአስመራ ተከታዩን አድርሶናል። የጤና በጎ ፈቃድ አገልግሎት ለመስጠት ኤርትራ የገባው የኢትዮጵያ ሐኪሞች ቡድን በተለያዩ የኤርትራ ከተሞች ተመድበው የበጎ ፈቃድ ስራቸውን በጥሩ ሁኔታ በማከናወን ላይ እንደሆኑ ቪኦኤ ያነጋገራቸው ዶክተሮች ተናግረዋል። በአስመራ በሀዝሀዝ ሆስፒታል ተመድባ የበጎ ፈቃድ ህክምና አገልግሎት በመስጠት ላይ የምትገኘው የባህር ዳር የህክምናና የጤና ሳይንስ ኮሌጅ አዲስ ምሩቅ ዶክተር ሸዋንሽ ሙለታ ከኤርትራውያን ሐኪሞች ጋር በጋራ በመስራት የስራ ልምድ ለመለዋወጥና በሙያቸው ለማገልገል ወደ ኤርትራ እንደ መጡ ተናግራለች። በቆይታዋም ልምድ ካላቸው ኤርትራውያን ዶክተሮች ጋር በመስራታቸውም ጥሩ ተሞክሮ እያገኙ እንደሆነም ተናግራለች። የመጣ ነው ያው ሼድ ለመደራረግ ነው። ምክንያቱም ከሀገር ሀገር አይደለም ከአንድ ሀገር ውስጥም የተለያዩ ከተማዎች የማኔጅመንት ዲፈረንስ ምናምን ሊኖሩ ይችላሉ እና ያንን ሼድ ለማድረግ ነው የመጣን ሰላሳ አምስት የመጣ ነው። ከአዲስ ምሩቃን ተጨማሪ ደግሞ አራት ሲኒየር ዶክተሮች አብረውን መጥተዋል። ከኔ ጋር የተመደቡት በአዛሀስ ሆስፒታል ሶስት ነን አጠቃላይ ማለት ነው። ስራችን ጀምረናል። አስመራ ውስጥም ከአስመራ ውጭም የተመደቡ ዶክተሮች አሉ። ስራችንን በይፋ ጀምረናል ማለት ነው እና ያለው ነገር ምንድነው? በጣም አሪፍ ነው የምልህ። ደስ ይላል። እንግዳ ተቀባዮች ናቸው። ሁለተኛ እዚህ ያሉ ዶክተሮች ጂፒዎች ናቸው። እኔ ያለሁበት ሆስፒታል ማለት ነው። እና ጄኔራል ፕራክቲሽነሮች ናቸው እና በጣም ደስ ይላል። ጎበዝ ናቸው። ሼር እያደረግን ነው አንድ ላይ የምንሰራው እና በጣም አሪፍ ነው። ቆንጆ ነው እየሄደ ያለው በአስመራ በሀሊበት ሪፈራል ሆስፒታል ተመድቦ የበጎ ፈቃድ አገልግሎት በመስጠት ላይ የሚገኘው ዶክተር ዳዊት ደግ አደረገ በበኩሉ እንደዚህ አይነት የበጎ ፈቃድ አገልግሎት ከስራ ልምድ ልውውጥ ባለፈ በሁለቱ አገራት መካከል ያለውን ግንኙነት በይበልጥ የሚያጠናክር መሆኑን ተናግረዋል ለእኛም እንደ ሀኪም የተለያየ አይነት የስራ ዘይቤ ያለበት ቦታ ሄዶ መስራት እድል ማግኘት የልምድ ልውውጡን እኛም ለዚህ ላሉ ባለሙያዎች ሼር የምናረገው ነገር ከነሱም እኛም ደግሞ የምንማራቸው ብዙ ነገሮች ስለሚኖር በሙያው ተፈጥሯዊ ባህሪ ሼር መደራረግ በጣም ቆንጆ ነው። ከዛ በተጨማሪ ነው። ዋነኛው ግን ልክ አሁን በሁለቱ ሀገር መካከል ያለው የእርቅ ስሜት፣ የሰላም ስሜት መጀመሩን በግልጽ የሚያሳይ አይነት መንፈስ ይፈጥራል። ምክንያቱም የእውነት ከመሪዎቹ ግንኙነት በበለጠ ህዝቡ ከህዝቡ አዲሱን ስሜት የፍቅሩን ስሜት አይነት ታያዋለ። እዚህ ስትመጣ ኢትዮጵያዊነት ስትላቸው ያለው ደስታ፣ እነሱ ሊያናግሩ የሚያደርጉት ጥረት፣ ነገሮችን ለማቅለል የሚሞክሩት ሙከራ ያ ያ ከህክምናው ልውውጥ በተጨማሪ የወንድማማችነቱን ስሜት የሚያጠናክር አይነት ስሜት ነው ያለው አሁን ና በጣም ጥሩ ነው ይህን እድል ማግኘት መቻላችን። በወጣትነት እድሜው የመጀመሪያ የበጎ አድራጎት አገልግሎት ለመስጠት እድሉን በማግኘቱ መደሰቱን የተናገረው ወጣት ዶክተር ዳዊት በኤርትራ የተደረገላቸው አቀባበል ለስራቸው ጉልበት እንደሆናቸው ተናግሯል። እንደ ሐኪም ይሄ አንደኛ የበጎ አድራጎት የመስጠት እድሉን ማግኘቱ በጣም ደስ የሚል ስሜት ነው። በተለይም እኛ ወጣቶችም ስለሆንን እንደ ልምድም እንደ ባህልም የበጎ አድራጎት የመስጠት ልምዱም መዳበር አለበት እና ይሄ በጣም የሚያስደስት ጅማሩ ነው። እንደ ግል በጣም ደስተኛ ነን። ከጠበቅ ነው በላይ ነው አቀባበል ምናልባት ለማጋነን ያክልም ሳይሆን ሚኒስትሮቹ ተገኝተው በጣም ሃይሮ ኦፊሻሎች እኛ አልጠበቅንም ያን ያክል አይነት አቀባበል ሁሉና ልናደርግ ከመጣ ነው የበጎ አድራጎት የበለጠ ያክል ጉልበት የሚሆን አይነት አቀባበል ነው ያገኘ ነውና ደስተኞች ነን። በዛም በዚህ አጋጣሚ ማስተላለፍ መንፈልገው ማለት ዶክተር ሸዋነሽ ሙለታ በቆይታቸው ለኑራቸው የሚያስፈልጉ ነገሮች እየተሟሉላቸው በመሆኑ ለስራቸው መቃናትና ስራቸውን በተገቢው መንገድ ለመስራት እንደቻሉ ተናግራለች ነው ለምሳሌም እንደ የተደረገው አስመራ ውስጥ ወደ አራት ያሉት አሉ። እዛ ውስጥ የተመደብነው ሀያ ሦስታችንም አንድ ሆቴል ነው የተያዘልን የምንመላለሰው በሆስፒታሉ አምቡላንስ ነው እና ምንም ይሄን ያህል የራቀን የቸገረን ነገር የለም። በጠዋቱ በሰዓቱ መጥቶ ይወስደናል፣ በሰዓቱ አምጥተው ይመልሱናል። እና ምን ለስራ ለመስራት ያስቸገረን እንቅፋት ነገር እስካሁን የለም እና በጣም አሪፍ ነው። ከህክምናው የበጎ ፈቃድ ስራ በተጨማሪም አስመራ በሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ባህልን የማስተዋወቅና ሌሎች ስራዎችን እንደሚሰሩም ዶክተር ዳዊት ተናግረዋል። ኮሚኒቲውን የማስተማር ስራ የሀገሪቱን ባህል የማስተዋወቅ ስራ ከኤምባሲው ጋር ለማድረግ ኮንታክቶች ጀምረናል። ያው ነገሮቹ እየደረሱ ሲሄድ የሚሆኑ ይሆናል። ከዛ ውጭ በተጨማሪ የሰላም ግንኙነቱን ለማጠናከር የታሰቡ ፕሮግራሞችም አሉ። ያው በመንግስት አካላት የሚገለጹ ቢሆንም የሁለቱ ሀገሮች የስፔሻላይዜሽን ትምህርት የሁለቱ ሀገር ሚኒስትሮች ስብሰባ ነበራቸው እና ስለዚህ ጉዳይም ስምምነት ላይ የደረሱ ይመስለኛል። ምናልባት ከዚህ የኤርትራ የህክምና ባለሙያዎች የስፔሻላይዜሽን የትምህርት እድሎችን ለማመቻቸት ምናልባት እዚሁ አስመራ ውስጥም ቢሆን ኢትዮጵያ ውስጥ በእነሱ ስምምነት የሚወሰን ቢሆንም ይህም ሌላ ተጨማሪ እየተካሄደ ያለ ስራ ነውና ይህም ተጨማሪ ጉልበት ይሆናል ብዬ ይሰባለ ለሰላሙ። በኤርትራ የሁለት ወር የጤና በጎ ፈቃድ አገልግሎት ለመስጠት የመጡ ሰላሳ አምስት አዲስ ምሩቃን ኢትዮጵያውያን ዶክተሮች በአስመራ ከረን፣ ጊንዳ፣ ደቀ መሐረና፣ መንደፈራ በሚገኙ ሆስፒታሎችና የጤና ማዕከሎች ተመድበው የጤና አገልግሎት በመሰጥ ላይ ይገኛሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሄን ለዘገባው እናመሰግናለን። አድማጮች፣ ስርጭታችንን ወደ ማጠናቀቁንን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚሶ ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዝነውን ልናገባድድ ነው። ታዲያ ለዜማ ግብዣ ጊዜ ያገኘን ይመስላል። በሰይፍ ዮሐንስ ትዝታ እንሰናበታለን። ያስተናገናችሁ አሉላ ከበደና አረኒ ፍስሀየንን ከአቀናባሪያችን ብርሃን ሀይሉና ከተተኪው ስርጭት መሐንዲስ ሴድራክ ፍራንክሊን እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። ሙዚቃው ይቀጥላል። i never myself